አብዛኞቻችን ዓለም ወዴት እየሄደች እንደሆነ ስናስተውል እንፈራለን ይላል የተባበሩ መንግስታት ድርጅት በድረገጹ እለቱን አስመልክቶ ያወጣው መግለጫ። ሰብአዊ መብቶችን ያለማክበሩ አዝማሚያ በአብዛኛው የዓለማችን ክፍል እየተስፋፋ መሆኑን ያመለከተው ይኸው መግለጫ የጋራ ሰብአዊነትን አጥብቆ መያዝ እንደሚገባም ያሳስባል። የጥላቻ መልእክቶችና አለመቻቻል ስጋቱን እንደሚያባብሱት በማመልከትም ሰብአዊ እሴቶች ጥቃት እየደረሰባቸው መሆኑንም የተባበሩ መንግስታት ድርጅት አመልክቷል። አምነስቲ ኢንተርናሽናል በበኩሉ እለቱን አስመልክቶ ባወጣው መግለጫ በበርካታ ሀገራት ውስጥ ሰብአዊ መብቶች እንዲከበሩ የሚንቀሳቀሱ ወገኖች ህይወታቸውን እያጡ መሆኑን አስታውቋል። ባለፈው ጎርጎሮሳዊ ዓመት ብቻም በመላው ዓለም ከ150 የሚበልጡ የሰብአዊ መብት ተሟጋቾች ተገድለዋል። ሩሲያ ውስጥ መንግስታዊ ያልሆኑ ተቋማት ከፍተኛ ጫና እንደሚደረግባቸው ሩሲያዊው የመብት ተሟጋች ግሪጎሪ ኦኮቶኒ ይናገራሉ። የጥሩና የትክክለኛ ነገሮች ተሟጋቾች በበርካታ ሀገራት ወደ ጎን እየተገፉ ነው። ይህንንም ዘር መሰረት ያደረገ ጥርጥርን ፈጥረው በከፋ ሁኔታ ለአደጋ የተጋለጡት ወገኖችን ችላ ብሎ ስልጣን ላይ መቆየት የሚፈልጉ አካላት ናቸው የሚያደርጉት። የመንግስት መገናኛ ብዙሃን አሉታዊ ዘገባ እንደሚያቀርቡባቸው የተቃውሞ ሰልፎችም በየቢሯቸው ደጃፍ እንደሚካሄዱ ይናገራሉ። እሳቸው እንደሚሉትም ሰልፈኞቹ ቁጣ ተላብሰው የተለያዩ እርምጃዎችን ሲወስዱም ፖሊስ ጣልቃ አይገባም። በሩሲያ ብቻ ሳይሆን በበርካታ ሀገራትም መንግስታዊ ያልሆኑ ድርጅቶች ለጥቃት መጋለጣቸውን አምነስቲ ኢንተርናሽናል አመልክቷል። አንዳንዶቹም የውጭ ሀገራት ወኪሎች በሚል ተፈርጀው ተዘግተዋል። ጉዳዩ አሳሳቢ በመሆኑም የተባበሩ መንግስታት ድርጅት ተቋማትና ዓለም አቀፉ የጦር ወንጀል ተመልካች ፍርድ ቤት ማለትም አይሲሲ መጠናከር እንደሚኖርባቸውም ያሳስባል። በመላው ዓለም የሚገኘው ሲቪል ህብረተሰብም የሰብዓዊ መብቶችንና የመብት ተሟጋቾችን ከጥቃት እንዲከላከልም ጥሪውን አቅርቧል። ባለፈው አመት የአምነስቲን ጥሪ በመቀበል 37 ሚሊየን ህዝብ በጽሑፍ መንግስታት ኢፍትሐዊነት እንዲያቆሙ ጠይቋል። ይህንን ውለት በማስመልከት የጀርመን የሰብዓዊ መብት ተቋም ለመጀመሪያ ጊዜ በሀገሪቱ ስላለው የሰብዓዊ መብቶች አያያዝ ዘገባውን አውጥቷል። ተቋሙ ጀርመን ከሌሎች የአውሮፓ ሀገራት በተለየ በሰብዓዊነት ቁጥራቸው ከፍተኛ የሆነ ስደተኞችን በመቀበል ግዴታዋን መወጣቷን አንድ ነገር መሆኑን ቢያመለክትም ዘረኝነትን መሰረት ያደረጉ ጥቃቶች መድረሳቸውን በአሉታዊነት በዘገባው ጠቅሷል። ዶክተር ፔትራ ፎልማር ኦቶ በርሊን የሚገኘው የጀርመን የሰብዓዊ መብቶች ተቋም የጀርመንና የአውሮፓ ዘርፍ ኃላፊ ናቸው። ጀርመን የአውሮፓ የጥገኝነት ስርዓት በተሽመደመደ ወቅት ወደ እኛ የመጡ ሰዎችን ለማስጠጋት በመወሰን ሰብአዊ ግዴታዋን ተወጥታለች። ነገር ግን እዚህ ላይ ጥላ ያጠላ አሉታዊ ተግባርም አለ። ለምሳሌ የዘረኝነት ጥቃቶች መጨመር ወይም ለተሰደዱ ሰዎች የመኖሪያና ክብካቤ እጥረት መኖሩን መጥቀስ ይቻላል። የተባበሩት መንግስታት ድርጅት ለሰብአዊ መብቶች መከበር ሁሉም ጥብቅና መቆም እንዳለበት ባሳሰበበት በዚህ ዓመት የሰብአዊ መብቶች ዕለት መልእክቱ ከየግል የሚጀምረው የሰብአዊ መብቶችን የማስከበር እንቅስቃሴ የስደተኞችን ወይም ጥገኝነት ፈላጊዎችን እንዲሁም የአካል ጉዳተኞችን መብት ወደ ማስጠበቅ መሸጋገር እንደሚኖርበትም አሳስበዋል።